ቮይስ ኦፍ አሜሪካ። የዛሬ 80 ዓመት የካቲት 12 ቀን 1929 ዓ ም በአዲስ አበባ 30 ሺህ ኢትዮጵያውያን በግፍ ተገድለዋል። ዕለቱም የሰማዕታት መታሰቢያ ቀን ይባላል። የዘንድሮው 80ኛ ዓመቱ ነው። የፊታችን እሁድ የሚታሰበውን ይህንን የሰማዕታት ቀን ከኢትዮጵያ ውጭ የሚገኙ ኢትዮጵያውያን በተለያዩ ዝግጅቶች ያስታውሱታል። ከእነዚህ አንዱ ዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ የተሰኘው የሰብአዊ መብት ተሟጋች ድርጅት ነው። ለነዚህ በግፍ ለተገደሉ ኢትዮጵያውያን ምንድን ነው የሚጠየቀው? ምን አይነት ፍትህስ ነው የሚፈለገው? ሰማኒያኛውን የካቲት 12 የሰማዕታት ቀን በማስታወስ ዋሽንግተን ዲሲና አውሮፓ ጭምር ዝግጅት ያደረገው የድርጅቱ የዚህ ድርጅት አባላት እነዚህን ጥያቄዎች በመመለስ የዛሬ ኢትዮጵያውያን በአሜሪካ ፕሮግራማችን እንግዶች ይሆናሉ። አዲሱ አበበ ነው ያወያያቸው። እንግዶቻችን ከዚሁ አካባቢ የካቲት 12 የሰማዕታት ቀን የዲሲ ዝግጅት አስተባባሪ አቶ ከባዱ በላቸው ከዳላስ ቴክሳስ አቶ ኪዳኔ አለማየሁ ከአለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ ከዚህ ከዋሽንግተን ዲሲ የተላላፊ በሽታዎች ልዩ ሐኪም የሆኑት ዶክተር ገበየሁ ተፈሪ ናቸው ከአቶ ኪዳኔ ልጀምር ምን አቅዳችኋል አቶ ኪዳኔ ዛሬ እንግዲህ ረቡዕ ነው ዝግጅቱ ምን ላይ ነው የት የትስ ነው የሚዘከረው በኛ በድርጅት በኩል በአለም አቀፍ ደረጃ ኢትዮጵያውያንና ኢትዮጵያ ወዳዋጆች ባሉበት እንዲዘከር ነው ጥረት እያደረግን ያለ ነው። በኢትዮጵያም ደግሞ አዲስ አበባ ብቻ ሳይሆን ከአዲስ አበባም ውጭ ያሉ ከተሞች በተለይ ደብረ ሊባኖስ ገዳም እና ደብረ ብርሃንም ከተማ እንደሚዘከር ተስፋ እናደርጋለን። ዋሽንግተን ዲሲ በሰላማዊ ሰልፍ፣ ሌሎችም ከተሞች እንደ ኒውዮርክ፣ እንደ ታምፓ፣ ዳላስ፣ ሮም፣ እና ኮሎኝ ጀርመኒ፣ ቫንኩቨር ካናዳ ስቶክሆልም ስዊድን እንደሚዘከር ማስረጃ አግኝተናል። ሌሎችም ከተሞች እንደዚሁ እንደሚዘክሩን እና እንደሚያስታውቁን ተስፋ እያደረግን ነው። እዚህ ወደ ዋሽንግተን ስንመጣ ግን ዶክተር ገበየሁም አቶ ከባዱም ቅስቀሳ እየተደረገ ነው። ምን ላይ ናችሁ? ምን ተደረገ? ምን እየተደረገ ነው? ዶክተር ገበየሁ የኢትዮጵያ ቤተ ክርስቲያን ድርብ በደል ነው የተፈጸመባት። አንደኛ በዜጎቿ ላይ የደረሰው በደል ሰላሳ ሺና ከዛ በላይ የሚሆን ኢትዮጵያ መጨፍጨፍ። ታሪካዊ መረጃዎች እንደሚያስረዱት ግራዚያኒ የኢትዮጵያን ቤተ ክርስቲያን እንደ ታርጌት ወይም እንደ ኢላማ ቆጥሮ ለመደምሰስ ያቀደበትና በተጨማሪም ደብረ ሊባኖስ ወርዶ መነኮሳትና ዲያቆናትን በመግደል ተጨማሪም ተማሪ ወጣቶችን ሰብስቦ ከዛ አውጥቶ ዓላማው ደብረ ሊባኖስን የማጥፋት ኢትዮጵያን ቤተክርስቲያንን የማድከም ስለሆነ በትልቅ ሁኔታ በትዝታ መነሳት አለበት፣ መዘከር አለበት። ያደረግነው ነገር በእኛ በኩል ምንድን ነው? አጭር የሆነ ፓወርፖይንት ስላይድ፣ እነዚህን ታሪካዊ መረጃዎች በመጠቆም ቤተክርስቲያን ወይም ጸሎት ካለቀ በኋላ ተሰብሳቢው መመናኑ አይቶ ለተሰው ወገኖቻችን መታሰቢያ መዘከሪያ ጸሎት እንዲደረግ ታሪኩ እንዳይረሳ ወደ ትውልድ ብዙ ጊዜ አይተከውናት አዲሱ ብዙ የኢትዮጵያ ትውልድ ያላቸው ሰዎች ልጆቻቸውን ይዘው አዘውትሮ የሚሄዱበት ቦታ ቤተክርስቲያን እና ጸሎት ቤቶች ናቸው እና ፓወርፖይንት ላይ ተዘጋጅተዋል። እየተበተነ ነው። በየከተማው እንግዲህ ያሉ የቤተክርስቲያን መሪዎችንም እያገኘን እየላክን ነው። እስካሁን ዲሲ በስፋት እየተንቀሳቀስን ነው። ቦስተንም በጣም በሚገባ ደስ በሚል ቋንቋ ነው የተቀበሉን። ካሊፎርኒያም፣ ኔብራስካም እንዲሁም እየቀጠልን ነው። እንግዲህ ዋናው ዓላማ ታሪካዊ ድርጅቶችን አስታውሶ ቀኑ እንዲዘከር ለማድረግ ነው። ወደ አቶ ከባዱ ልሂድና አቶ ከባዱ በእርስዎ በኩል ደግሞ ከቤተ ክርስቲያኑ ወጣ ብሎ ሌላ ዝግጅት ያለውት ይመስለኛል። ቀደም ሲል ከውይይቱ በፊት እንደነገሩኝ ዓርብ ዕለት፣ እስቲ ስለ እሱ ያጫውቱን ይንገሩን። ጣሊያን ኤምባሲ እዚህ አጠገባችን ይገኛል። እዛ ላይ የሚደረገው ኢቬንት ከሁለት አኳያ ነው። አንደኛው ማስታወሻነቱ፣ መታሰቢያነቱ እንደ ማንኛውም ኢቬንት በዛ የምንጠቀምበታለን። ያንን የምናደርገው ይኸው የዓለም አቀፍ ህብረት ለኢትዮጵያ ፍትህ የሚያንቀሳቅሰው ካምፔን ውስጥ ያሉ ጥያቄዎች ወይም በእንግሊዝኛው ዲማንዶች አሉ። በተከታታይ በየዓመቱ የምናቀርብበት አንደኛው አጋጣሚ ነው ወይም ኢቨንት ነው። ስለዚህ ውድ ስለሆነ የሚውለው የኤምባሲ ላይ የምናደርገውን ኢቨንት በአስራ ሰባት ዓርብ ዕለት ነው የምናደርገው። በየአመቱ እናደርገዋለን። ሁሉ ጊዜ ደብዳቤ እናስገባለን። ሁሉ ጊዜ እናናግራቸዋለን። ለምሳሌ የግራዚያኒ ሐውልት ጨፍጫፊ ጦር ወንጀለኛው በጣሊያን ሕግ በራሱ የጦር ወንጀለኛ ተብሎ የታሰረው ግራዚያኒ ሐውልት ተሰርቶ ለታላፊ ላይ በምትባል ከተማ አንደኛው ጤንዲም አንዳችን ነው እንደ ለምሳሌ ማለት ነው እንዲፈርስ እነዚያን በሙሉ እናቀርባለን። ኤምባሲን አስቀድመን አሳወቀን፣ እነሱም አውቀውት ነው የሚጠብቁን ይህን የምናካሄድ በአለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ያን በተመለከታቱ። ጊዳኔ አንድ ጥያቄ ላቀርብ። ምን ያህል ተከታታይነት ስራ እየተሰራ ነው? ምን ያህል ነገሩን ትከታተላላችሁ ለተፈጻሚነቱ? በቀጥታ መናገር የምፈልገው ሌሎች ሀገሮች የሚያደርጉትን ያህል የእኛ ተሳትፎ ይህን ያህል ጠንካራ አይደለም። ነገር ግን አንዳንድ ውጤቶች አልተገኙም ማለት አይደለም እና ከዚያ ውስጥ ለምሳሌ ግራዚያኔ እንደ ጀግና ጣሊያን ሀገር ሐውልት ተሰርቶለታል። መታሰቢያ ያንን በመቃወም ለአነሳኔው ጥያቄ ለጣሊያን መንግስትም ጽፈን ነበረ። ቫቲካንም እዛ ምረቃው ላይ ስለነበረች ለእነሱም ጭምር ሰላማዊ ሰልፍ ባደረጉት የአውራጃው ምክር ቤት ተሰብስቦ ያ መታሰቢያ ለፋሽስት መከናወን የሌለበት ጉዳይ ነው አሁኑንም መወገድ አለበት ብለው በጀቱንም አቋርጠው እና ከዚያ በኋላ ያ ካልሆነ በአስራ አምስት ቀን ውስጥ ህጋዊ እርምጃ ይወሰዳል ብለው ጉዳዩን ፍርድ ቤት ነው ያለው። እንዲያውም ለመጋቢ ተላልፏል። ግን በቄነወይ አይደለም። ቫቲካን ከፋሺስቶች ጋር እጅና ጓንት ሆና ሰርታ ስለነበር የኢትዮጵያን ህዝብ ይቅርታ እንድጠይቅ በመፈረም ላይ ያለ አለ። ድረገጻችን ግሎባል አላይንስ ፎር ኢትዮጵያ ዶት ኦርግ ነው። እስካሁን አራት ሺህ ዘጠኝ መቶ ሰው ብቻ ነው የፈረመው እና የምንፈልገው ስ ግን መቶ ሺህ ሰው እንዲፈርም እና ለቫቲካንም ለጣሊያን መንግስትም ለአሜሪካ መንግስትም ለማቅረብ ነበር። በዚህ አጋጣሚ የካቲት አስራ ሁለትን ዝክረ በዓል ሁሉም ከተሞች ኢትዮጵያውያን ባሉበት በጸሎት ወይም በስብሰባ ወይ ከተቻለ ጣሊያን ምዳቸው ፍለፊት እናቶ ከባዱ በእውነቱ በእኔ በኩል በጀግንነት እንደሚያደርጉት እንደዛ ማከናወን እና ሁለተኛ ይህንን ድረ ገጻችን ላይ ያለውን አቤቱታ መፈረም። አመሰግናለሁ፣ ሶስታችሁንም አቶ ኪዳኒ አለማየሁ ከዳላስ ቴክሳስ፣ ከዚህ ከዋሽንግተን ዲሲ አቶ ከባዱ በላቸው እንዲሁም ዶክተር ገበየ ተፈሪ።